መጽሐፈ መሳፍንት ምዕራፍ ሶስት ከከነዓናውያንም ጋር መዋጋት ያላወቁትን እስራኤልን በእነርሱ ይፈትናቸው ዘንድ በፊትም ሰልፍን ያልለመዱ የእስራኤል ልጆች ትውልድ መዋጋትን ያውቁና ይማሩ ዘንድ እግዚአብሔር ያስቀራቸው አሕዛብ እነዚህ ናቸው፦ አምስቱ የፍልስጥኤማውያን መኳንንት፣ ከነዓናውያንም ሁሉ፣ ሲዶናውያንም ከበዓል አርሞንኤም ተራራ ጀምሮ እስከ ሐማት መግቢያ ድረስ በሊባኖስ ተራራ የሚኖሩትም ኤዊያውያን እግዚአብሔር በሙሴ እጅ ለአባቶቻቸው ያዘዘውን ትእዛዝ መስማታቸው እንዲታወቅ እስራኤል ይፈተኑባቸው ዘንድ እነዚህ ቀሩ። የእስራኤልም ልጆች በከነዓናውያን፣ በኬጢያውያንም፣ በአሞራውያንም፣ በፌርዛውያንም፣ በኤዊያውያንም፣ በኢያቦሳውያንም መካከል ተቀመጡ። ሴት ልጆች ቻቸውንም አጋቧቸው፣ እነርሱም ሴቶች ልጆቻቸውን ለወንዶች ልጆቻቸው ሰጡ። አማልክቶቻቸውንም አመለኩ። የእስራኤልም ልጆች በእግዚአብሔር ፊት ክፉ የሆነውን ነገር አደረጉ። አምላካቸውንም እግዚአብሔርን ረስተው በኣሊምንና አስታሮትን አመለኩ። ስለዚህ የእግዚአብሔር ቁጣ በእስራኤል ላይ ነደደ፣ በመስጴጦሚያ ንጉሥ በኩሰርሰቴም እጅ አሳልፎ ሰጣቸው። የእስራኤልም ልጆች ለኩሰር ሰቴም ስምንት ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም የሚያድናቸውን አዳኝ የካሌብን የታናሽ ወንድሙን የቄኔዝን ልጅ ጎቶንያልን አስነሣላቸው። የእግዚአብሔርም መንፈስ በእርሱ ላይ መጣ። በእስራኤልም ላይ ይፈርድ ነበር። ለሰልፍ ወጣ። እግዚአብሔርም የመስጴጦሚያን ንጉሥ ኩሰርሰቴምን በእጁ አሳልፎ ሰጠው። እጁም በኩሰርሰቴም ላይ አሸነፈች። ምድሪቱም አርባ ዓመት አረፈች። የቄኔዝም ልጅ ጎቶንያል ሞተ። የእስራኤልም ልጆች በእግዚአብሔር ፊት እንደ ገና ክፉ ሥራ ሠሩ። በእግዚአብሔርም ፊት ክፉ ስለ ሠሩ እግዚአብሔር የሞዓብን ንጉሥ ኤጎልምን በእስራኤል ላይ አበረታባቸው። የአሞንን ልጆች አማሌቅን ወደ እርሱ ሰበሰበ። ሄዶም እስራኤልን መታ፣ ዘንባባም ያለባትን ከተማ ያዙአት። የእስራኤልም ልጆች ለሞዓብ ንጉሥ ለኤግሎም ዐሥራ ስምንት ዓመት ተገዙለት። የእስራኤልም ልጆች ወደ እግዚአብሔር ጮኹ። እግዚአብሔርም ብንያማዊውን የጌራን ልጅ ናኦድን ግራኙን ሰው አዳኝ፣ አስነሣላቸው። የእስራኤልም ልጆች በእርሱ እጅ ወደ ሞዓብ ንጉሥ ወደ ኤግሎም ግብር ላኩ። ናኦድም ሁለት አፍ ያለው ርዝመቱ አንድ ክንድ የሆነ ሰይፍ አበጀ። ከልብሱም በታች በቀኝ ጭኑ በኩል አደረገው። ለሞዓብም ንጉሥ ለኤግሎም ግብሩን አቀረበ። ኤግሎምም እጅግ ወፍራም ሰው ነበር። ግብሩንም ማቅረብ በጨረሰ ጊዜ ግብር የተሸከሙትን ሰዎች ሰደደ። ናዖድ ግን በጌልጌላ ከነበሩት ትክል ድንጋዮች ዘንድ ተመልሶ ንጉሥ ሆይ የምሥጢር ነገር አለኝ አለ። ንጉሡም ዝም በል አለ። በዙሪያውም የቆሙት ሁሉ ወጡ። ናዖድም ወደ እርሱ ቀረበ። እርሱም በሰገነት ቤት ለብቻው ተቀምጦ ነበር። ናዖድም የእግዚአብሔር መልእክት ለአንተ አለኝ አለ። ከዙፋኑም ተነሣ። ናዖድም ግራ እጁን ዘርግቶ ከቀኝ ጭኑ ሰይፉን ወሰደ። ሆዱንም ወጋው። የሰይፉም እጀታው ደግሞ ከስለቱ በኋላ ገባ። ስቡም ስለቱን ከደነው ሰይፉንም ከሆዱ መልሶ አላወጣውም። በኋላውም ወጣ። ናዖድም ወደ ደረቡ ወጣ፣ የሰገነቱንም ደጅ ዘግቶ ቈለፈው። ናዖድም ከሄደ በኋላ ባሪያዎቹ መጡ። የሰገነቱም ደጅ ተቈልፎ ባዩ ጊዜ ምናልባት በሰገነቱ ውስጥ ወገቡን ይሞክር ይሆናል አሉ። እስኪያፍሩም ድረስ እጅግ ዘገዩ። የሰገነቱንም ደጅ እንዳልከፈተ ባዩ ጊዜ መክፈቻውን ወስደው ከፈቱ። እነሆም ጌታቸው በምድር ወድቆ ሞቶም አገኙት። በዘገዩበትም ጊዜያት ናዖድ ሸሸ፣ ትክል ድንጋዮችንም አለፈ፣ ወደ ሴይሮታም አመለጠ። በመጣም ጊዜ በተራራማው በኤፍሬም አገር ቀንደ መለከት ነፋ። የእስራኤልም ልጆች ከእርሱ ጋር ከተራራማው አገር ወረዱ፣ እርሱም በፊታቸው ሄደ። እርሱም እግዚአብሔር ጠላቶቻችሁን ሞዓባውያንን በእጃችሁ አሳልፎ ሰጥቶአልና ተከተሉኝ አላቸው። ተከትለውትም ወረዱ። ወደ ሞዓብም የሚያሻግረውን የዮርዳኖስን መሻገሪያ ያዙ፣ ማንንም አላሳለፉም። የዚያን ጊዜም ከሞዓብ ዐሥር ሺህ የሚያህሉትን ጎልማሶችና ጽኑዓን ሁሉ መቱ፣ አንድ እንኳ አላመለጠም። በዚያም ቀን ሞዓብ ከእስራኤል እጅ በታች ተዋረደ። ምድሪቱም ሰማንያ ዓመት አረፈች። ከእርሱም በኋላ የዓናት ልጅ ሰሜ ሰሜጋር፣ ተነሣ። ከፍልስጥኤማውያንም ስድስት መቶ ሰው በበሬ መውጊያ ገደለ። እርሱም ደግሞ እስራኤልን አዳነ።